የሁለቱ መንግስት ተዳዳሪዎች ስምምነት አለመድረሳቸውን ተከትሎ የሳዑዲ ሰራተኛ ሚኒስትር የኢትዮጵያን ስም ሙሰነድ ተብሎ ከሚጠራው የኦንላይን ኤሌክትሮኒክስ ስራ ማሳለጫ የስራ አቅራቢዎች ዝርዝር መውጣቱን ጭብጥ መረጃዎች ያሳያሉ። የሳዑዲ ታዋቂ ጋዜጦች እንደሚያስረዱት ከሆነ በአሁኑ ሰዓት ሳዑዲ ከኢትዮጵያ ጋር ያደረገችውን ስምምነት በመሰረዟ ከዚህ ቀደም የሳዑዲ አሰሪዎች የወሰዱት የስራ ቪዛ የተሰረዘ መሆኑን ጠቁመዋል። ተሰረዘ በተባለው ስምምነት ዙሪያ አስተያየት ከሰጡ መካከል ሁሉም የራሱን ጥቅም እንጂ እዚህ ጋር መጥተው የሚጎዱትን ምን የሚሉትን የሚያይልን የለም። በእርግጥ ብዙ የድህ ልጆች አለን እህት ወንድም ለማስተማር ያው ብዙ እህቶቻችን ህይወታቸውን ይቀይራል። ግን ደግሞ ዝም ብሎም ጥሩ አይነት አሰራር የሌለው አሰራር እየተሰራ ቢመጡም ያው ብዙ ግፍ አይተናል። እኔ ራሱ በግሌ የስንት ልጆች ስቆቃ ነገር ያለሁ በግሌ በዋትሳፕ የተስተካከል ነገር ከሌለ ለውጥ ከሌለ ክብራችን ካልተጠበቀ ወላሂ መዘጋቱን እመርጣለሁ። እንደ ራሴ እንደ ግል አስተያየት አንድ ወንድም ኩል በበኩላቸው ዝግጅት ባልተደረገበት ሁኔታ ስምሪቱ መሰረዙ መልካምና አስተማሪ ነው ካሉ በኋላ የኤምባሲና የቆንስል መስሪያ ቤቶች የዜጎችን መብት ማስጠበቅ ዙሪያ ቅድሚያ በመስጠት ትጋታቸውን ሊያሳዩ ይገባል ሲሉ መክረዋል። ከመጀመሪያውም ኢትዮጵያ ላይ በጣም ችግር አለ፣ የአሰራር ድክመት አለ። እዚህም ደግሞ ዝግጅቱ ለሚመጡትም ሰዎች ቦታ ምናምን ነገር የተስተካከለ ነገር የለም። ዝም ብሎ በጨበጣ ነው ነገሮች ሲሉ የነበረው እንጂ እና ስለዚህ ወደፊት የሚስተካከል አይነት ነገር ከሆነ በሂደት ማየት እንጂ ብዙ ደካማ ጎኖች አሉት። በአሁኑ ሰዓት አሁን ባይሆን መስራት መቻል ያለብን በአጠቃላይ እንደ ኢትዮጵያዊነታችን ማለት ነው እስር ቤት የታጎሉ ሰዎችን ማፈላለግ፣ ማጠያየቅ ብራቸውን የተበሉ ሰዎች እንደዚህ ማጠያየቅ፣ በቁም ነገር መቆም በላግ ያለባቸውን ሰዎች እነሱ ሁኔታ ማስተካከል ፍርድ ቤት ያለባቸውን ጉዳዮች ብራቸው የተበሉ በፍርድ ሂደት ላይ ያሉ ጉዳዮች እነዛ እነዛ ማስተካከል እንጂ በናወራው በናወራው አያልቅም። የስራ ልምን ባላቸው ኃላፊዎች ስራው እየተመራ ባለመሆኑ ለስምሪቱ መጓተት ምክንያት ነው ያሉኝ ወንድም በበኩላቸው የኢትዮጵያ ሰራተኛና ማህበራዊ ጉዳይ ከውጭ ጉዳይ እና ከኤምባሲ ጋር ለምንድን ነው የማይናበበው? ነው ግራ የሚያጋባኝ ይሄ ነው። ምንም ነገር እኮ የሚናበቡት ነገር የለም ጭራሽ። ለምንድን ነው ነው አደጋው ላይ ፊትለፊት የሚያቆጭ ብሎ ቁጭ ያለው ውጭ ጉዳይ ነው። በዜጋ ጉዳይ ፊትለፊት መጥቶ የተቀምጠው ኤምባሲው ነው። ለምንድን ነው እነዚህ ሶስቱ ነገሮች እንደ መንግስት ማይናበቡት? ነው እኔ የሚገርመኝ ነገር ለምንድን ነው ኢትዮጵያ መንግስት ከሳዑዲ አረቢያ ከኳታርና ከዮርዳኖስ ጋር የተስማማውን የስራ ስምሪት ተከትሎ ወደ አረብ ሀገራት ሄደው ለመስራት መስፈርት አሟልተውና ስልጠና አጠናቀው በተስፋ ሲጠብቁ ለነበሩ በሺዎች ለሚቆጠሩ ኢትዮጵያውያን የስራ ስምምነቱ የመሰረት ዜና መርዶ እንጂ ሰናይ መረጃ አለመሆኑን ሀሳባቸውን ከአገር ቤት በመልእክት ያደረሱኝ ወገኖች ያስረዳሉ። በሌላ በኩል ካለፉት ዘጠኝ ወራት ወዲህ የስራ ስምሪቱ ይከፈታል በሚል ስራና አገናኝ ከፍተው ከፍተኛ መዋለ ንዋይ ያፈሰሱ ዜጎች ለከፍተኛ ኪሳራ ተዳርገናል በሚል ከፍ ያለ ቅሬታ በማቅረብ ላይ መሆናቸው ይታወቃል። በሪያድ የኢትዮጵያ ኤምባሲ ስምነቱ ተሰርዟል የሚል መረጃ በማህበራዊ መገናኛ ብዙሀንና በጋዜጦች መሰራጨታቸውን በመጠቆም ኤምባሲው ግን የስራ ስምነቱ መቋረጡን የሚያሳውቅ ደብዳቤ ከሳውዲያ የሰራተኛና ማህበራዊ ልማት ሚኒስቴር በኩል እስካሁን እንዳልደረሰው አሳውቋል። ኤምባሲው በማከልም በመደበኛነት የሰራተኛ ምልመላ የሚያግዙና የሰነድ ማረጋገጫ ስራዎችን በቋሚነት ከሳውዲ ወገን ጋር በተገቢው መንገድ እያካሄደና አገልግሎት ለሚፈልጉ አካላት እያስተናገደ እንደሚገኝ የሪያድ ኤምባሲ መግለጫ አስረዳል። ለዲ ደብልዩ ራዲዮ ነቢዩ ሲራ ከሳውዲ አረቢያ